የወጣቶች ዓለም ኢትዮጵያ በወጣቶችና ሕፃናት የተሞላች አዳጊና ወጣት ሀገርም ናት። ወጣትነት የእምቅ ኃይል ባለቤትነት ዘመን ነው። ሀገራችን የቀደመውን ጠብቀውና አዲስም አክለውበት ለመጪው በሚያስተላልፉ ተተኪ ወጣቶች እየተመራች እየተገነባች የሃያ አንደኛው ክፍለ ዘመን አብሪ ኮከብ ለመሆን ብቅ ባለችበት የለውጥ ዘመን ላይ እንገኛለን። ከላይ የሰማችሁት ባለፈው ረቡዕ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በ11ኛ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ድርጅታዊ ጉባኤ መክፈቻ ላይ ካደረጉት ንግግር የተወሰደውን ነበር። ወጣቶች በኢትዮጵያ ፖለቲካ ውስጥ ያላቸው ሚና አስመልክቶ ጠቅላይ ሚኒስትሩ ያደረጉት ንግግር ወጣቶች እንዴት እንደሚመለከቱት ጠይቀናቸው ነበር። ወጣት ለሊሳ ባጫ የባቱ ነዋሪ ሲሆን ትምህርቱን ካጠናቀቀ በኋላ እስካሁን ስራ አላገኘም። ለሊሳ የጠቅላይ ሚኒስትሩን ንግግር ደስ እንዳሰኘው ገልጸዋል። ግን ንግግሩ በተግባር ሲተረጎም ማየትን እንደሚፈልግ ነው የተናገረው። ግን ያው ነገር ንግግር ብቻ ሆኖ እንዳይቀር ያ ነገር ወደ ስራ እንዲለወጥ እንፈልጋለን። ማለት አሁን ብዙ ጊዜ የሚታዩት ተናግሮ ተናግሮ፣ ንግግር ብቻ፣ ንግግር ብቻ በያደግ ቤት የተለመደ ነገር ነው። ግን አሁን አዲስ ጠቅላይ ሚኒስትር እየወሰዱ ያሉት እርምጃዎች እንደዛ አይደለም። ያን ተስፋ ስለምናደርግ ነው። ከፌዴራል እስከ ቀበሌ ድረስ ስልጣን እንደ ርስት ይታያል የሚለው የቡታጅራ ነዋሪ ሬድዋን ከድር የጠቅላይ ሚኒስትሩ ንግግር ስልጣን ማለት ሕዝቡን ካገለገሉ በኋላ ለወጣቶች አስረክቦ መሄድ እንዳለበት ከፍተኛ ትምህርት የሰጡበት አጋጣሚ መሆኑን አክለዋል። ሬድዋን ከድር እንደሚለው አሁን ያለው ሽግግር ያለ ወጣቱ ተሳትፎ አይሳካም ባይ ነው

እኔ ካለሁበት ቦታ እንኳን ሀገር አካባቢ ላይ እጅግ እጅግ እጅግ በጣም ብዙ ወጣት እየተፈጠረ ነው ያለው። ይህን ሽግግር ማድረግና አስፈላጊ መሆኑን ያለው ወጣቱ ወደ ሳቶ ሀገር ልትገነባ እንደማይችል የሚያስረዳ ሀሳብ ነው ያቀረቡት እሳቸው። ይህ ደግሞ ገዥና እጅግ በጣም ምርጥ ሀሳብ እንደሆነ እኔ በግሌ ተቀብያለሁ። ይበታለፍ ከቅርብ ጊዜ ወዲህ በሀገሪቱ የሚታየው የፖለቲካ መቃወስ፣ ሰብአዊና ዲሞክራሲያዊ መብቶች መጣሳቸው የአንበሳውን ድርሻ ቢወስድም የወጣቶች ስራ አጥነት እንደሌላ ምክንያት ስጠቀስ እንደነበረ ይታወሳል። የወጣቶች ቁጥር እየጨመረ መምጣቱና ይህን ተከትሎ አብዛኛው ወጣት ስራ አጥ መሆኑን ለልሳ ባጫ ይስማማበታል። ወጣት ለልሳ በበኩሉ አገሪቱ የነበረችበትን ሁኔታ አስታውሶ ወጣቶች ለአዲሱ አመራር ጊዜ መስጠት አለባቸው ብለዋል። የትናንትናውንም እያስታወሰን የትናንትናውን ስ ቤት ውስጥ ምን አይነት ሰቆቃ እየደረሰብን ያንም እያስታወሰን ትናንዴ ትናንትና እኮ አንድ ነገር ስለ ኦዴፓ ወይም ስለ አዴፓ መጥፎ ነገር ለማውራት እኮ ትናንትና ምን አይነት ሰቆቃ እየደረሰብን እንዳለ እኮ እናውቃለን። ዛሬ ግን ምን አይነት ነው ያለው? ምን አይነት ፍሪደም ነው ሀገራችን ውስጥ ያለው? እንደፈለክ እኮ ነው ባለስልጣን እየተሳደብ የፈለግ ኮን የመብት ጥያቄ እየጠየክ እየሄድክ ነው ያለው ሀገራችን ውስጥ። እውነቴን ነው የምልህ መቶ በመቶ ለውጥ ተደርጓል ለማለት ይቻላል። በመንግስት በኩል ችግር ያለው በህዝብ በኩል ስለ ህዝብም ያው ከነዛ የተረፉት የቀንጅቦች ከተባሉ ትርፍራፊዎች አሉ። እነሱ ናቸው ህዝብ ለህዝብ እያጋጩ፣ የመንግስትን ስራ እያጣጣሉ፣ ትክክል እንዳልሆነ የመንግስት እርምጃ መውሰድ እንደማይችል እያሳዩ ያ ነገር ነው በህዝብ በኩል ያለው ። ህዝብ መቀበል እነዚህ አሸባሪ የሆኑትን ሰዎችን መቀበል የእነሱን ሀሳብ መቀበል በህዝብ በኩል እና ተግባራዊ ማድረግ። ያው ታስታውሳለህ ባለፈው ብሩራዊ በኩል የተደረገውን እና አሁን ደግሞ በቤኒሻንጉል ጉሙዝ እና በምዕራብ ወለጋ፣ ምስራቅ ወለጋ አካባቢ የተደረገውን ነገር መቼም የተደበቀ ነገር አይደለም። አሁን አገሪቱ ያለችበት ሽግግር ወደሚፈለገው ቦታ ለማድረስ የበሬውን ብልሃትና የወይፈኑን ጉልበት ያስፈልጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ በጉባኤው መክፈቻ ንግግራቸው ላይ ጠቅሰዋል። እንደ ማሳሰቢያነትም ጠቅላይ ሚኒስትሩ የሚከተለውን አክለዋል። የበለጸገች የጋራ ቤታችንን ለልጆቻችንን ማድረስ የምንሻ ከሆነ ዝርፊያውንና የመጠላለፍ ፖለቲካን ትተን ተክተንና ታጥቀን በጋራ መስራት ይኖርብናል። እኩልነትና ሰላም የሰፈነባት ኢትዮጵያ እውን ሆና ለማየት የምንመኝ ከሆነ ዘርና ሃይማኖት መሰረት አድርገን ሌሎችን አናጥቃ። መንግስት የህግ የበላይነት ማስከበር ግዴታውን ልወጣ እንደሚገባ ያሳሰበው ወጣት ለልሳ ግን ይህ ማለት ወደ ቀድሞ ሁኔታ ተመልሶ ማሰርና መግደል መሆን የለበትም ስል ተናግረዋል። ህዝብ የማይፈልጋቸውን አመራሮች የስልጣን ሹመት መስጠት ሳይሆን ወደ ህግ ፊት አቅርቦ ዋጋቸውን ማግኘት አለባቸውም ብለዋል። ያጠፉ የነበሩት መሽጎ እየተደብቆ ያሉትን ሰዎች ከህግ እነዚህ ሰዎች ለህግ መቅረብ ነው ያለባቸው። አሁንም ቢሆን ህዝብ ለህዝብ እያጋጩ ያሉት ሰዎች ለህግ መቅረብ እንዳለባቸው እነሱ ለህግ ሲቀርቡ የህግ የበላይነት ተከበረ ማለት ነው እንጂ እንደ ትናንትና ወይም እንደባለፉ ባለፉ አመታት ቶርቸር የማድረግ ነገር እንደዚህ አይነት ነገር ማለት አይደለም። ሰው እንደፈለገ መናገር ይችላል። ነገር ግን የሌላውን ሰው መብትስ እይነካው ነው ወይስ እንዴት ነው? ያን እንዲ እኔ እኮ የራሴ መብትስ ሲጠይቅ የሌላውን መብትስ እይነካው ነው ወይ ብዬ ማሰብ ነው ያለብኝ በቃ። የቀድሞ ትውልድ ያካበተውን ልምድና ጥበብ በመጠቀም መካሪ መሆን እንዳለበት የተናገሩት ዶክተር አብይ እውቀትና ጉልበት ደግሞ አዲሱ ትውልድ ዘንድ ይገኛልም ብለዋል። የአዲሱ ትውልድ ተተኪ መሪዎችም ያለፈውን ነገር ሁሉ ማማረርና ባለፈው ትውልድ ላይ ማሳበብ አይገባቸውም ሲሉም አሳስበዋል። አገሪቱን ለፖለቲካ ቀውስ ያደረጋት መተካካት መበላላት በመሆኑ ነው ብለዋል። የዚህች አገር አንዱ የፖለቲካ ኪሳራ መተካካት መበላላት መሆኑ ነው። የአንድ መሪ ስኬታማነት የመጨረሻ መለኪያ እርሱ የጀመረውን አስፍተውና አጠናክረው የሚቀጥሉ ተተኪ አመራሮችን ምን ያህል አፍርቷል የሚለው ነው። ከመምህሩ የሚበልጥ ደቀ መዝሙር ያላፈራ መምህር መምህር እንደማይባለው ሁሉ ከእርሱ የተሻለ ተተኪ መሪ የማያፈራ መሪም መሪ አይባልም። ይህ ትውልድ ስልጣንም በእጁ አስገብቶ በተለመደው ሀገራዊ የስልጣን ክፉ ባህል ቀድሞ የነበረውን ሁሉ በማፍረስ አባዜ የሚጠመድ መሆን አይገባውም። አንድ መሪ የሚመዘነው ባፈራው ተተኪ ነው ባሉት በጠቅላይ ሚኒስትሩ ንግግር የሚስማማው ወጣት ለልሳ ዶክተር አብይ ተተኪ የማፍራትም ብቃት እንዳላቸው በዛም እንደሚያምን ገልጸዋል። ጠቅላይ ሚኒስትሩ አሁን ባለ ሁኔታ በጣም በዲሞክራሲያዊ ሀገሪቱን ሀገሪቷን የሚመራት ወይም ደግሞ ኢትዮጵያን የሚመራት መሪ የማፍራት ብቃት አለው፣ አያጠያይቅም። በቃ ሙሉ ብቃት ነው ያለው። ማድረግ ይችላል። ነገር ግን አሁን ቾክለን የእርሳቸውንም አእምሮ የምንረብሽ ከሆነ እዛም፣ እንዲ ሰው እኮ ተስፋ የመቁረጥ ነገርም አለ። ተስፋ ሰው እኛ ተስፋ ማስቆረጥ የለብንም። ይሄ መሪ በቃ እንዲ ሰምተዋል። አዲስ አበባ ላይ ይውረድ፣ እንዲ አብይ መሀመድ ይውረድ፣ ለማ መገርሳ ይውረድ፣ ቀይሮ አል ሸባብ ነው። እንደዚህ አይነት ነገር መፈክር እኮ ነበር አዲስ አበባ ላይ ይዞ የወጡት እንደዚህ አይነት ነገሮች ተስፋ ያስቆርጣለሁ። ይሄ መሪም ቁርጠኛ ነው ሚያውቃለሁ። ቁርጠኛ ስለሆነ ነገ በዚህ ኃላፊነት መቀጠል አልችልም ብሎ ካለ የማይመለስ መሪ ሊሆን ይችላል። በቃ አልቀጥልም ካለ ላይቀጥል ይችላል። ያ ደግሞ ለኢትዮጵያ አደጋ ነው። ስለዚህ የወጣቱ ሚና በፖለቲካ ውስጥ ምን መሆን እንዳለበት ወጣት ሬድዋን ከድር እንደሚከተለው ያብራራል። በታሪክ ከምንረዳው አንጻር ምንድን ነበር እና የነበረው ትላልቆቹ ሶስት ብቻ ነበረ ፖለቲካው ለምላይ ሳፎ ያደርጉ የነበሩ አሁን ደግሞ ትንታችን ታዲያ ወጣቶች ሀገራችንን አብቀና ገ እያገለ

አሁን ሀገር ሰላም ከሆነ ሰላም ከወረደ ሀገሪቱ በጥሩ መንገድ እየተጓዘች ከሆነ ልማቱ ካለ የስራ እድሉ ከተፈጠረ ፖለቲካን መዘውሩን ይዞ መምራት ደግሞ የወጣቱ ሻሙ ነበር። ምክንያቱም ቀደምት ህይወት በነበረው ወታደር ቤት የለ፣ ዘመቻ የለ፣ ጦርነት የለ፣ ምንም የለም። አሁን ምንድን ነው ፖለቲካውን ተቀብሎ ልማቱንም ተቀብሎ ኢኮኖሚንም ተቀብሎ ሀገርን መምራት ኃላፊነቱ እጅግ ከባድ መሆኑን ጠቅላይ ሚኒስትሩ እያሳዩበት ሂደት ነው ያለው። ይህም ደግሞ ሁላችንም የምንቀበለው ሀሳብ ነው። ሁላችንም እያለንበት የስራ መስክ ላይ በግይት የተማረንበት የስራ ቦታ ላይ ሀላፊነታ ሀገራችን እጅ ከባድ መሆኑን የሚያሳይ ነው። ሌሎቹ ወጣቶችም ይህን ተረድተው ከአንዳንዴ የወጣቱ ኃላፊነት ሁሉ የሚታሰር የነበረው ምንድን ነው ጥሩ አሰራርና ጥሩ መሪ አግኝተውም ስለማያውቁ በታሪክ አጋጣሚ የተገኘ ፊልም ስለሆነ ይሄኛው በዚህ አጋጣሚ ሊደሰቱና ኮርተው ወደ ተግባር ወደ ስራ ሊገባ ይገባል። አሊያ ሁልጊዜ የሚታሰር የነበረ ምንድን ነው ውከት ብትመጣ ወጣቱ ምንድን ነው የመበጥበጥ የመረበሽ የአመፅ የምናምን ተብሎ ነበር በወጣቱ ፈረጅ የነበረው ይህ አሳሰብ ከዚህ በኋላ መቀየርና መቀረፍ እንዳለበት የሚያመላ ስራሕ ክትንርአን ኣማይ እንግዲህ አድማጮቻችን የዛሬውን የወጣቶች ዝግጅት በዚህ ይጠናቀቃል። መርጋ ዮናስ ነኝ። መልካም ምሽት።